የባለ ብዙ ቀለም ሀሳቦች መናዳ ረጅም የአብሮነት ጎዳና ጋቢና ቪኦኤ የአዲሱ ትውልድ ድምፅ። ሰላም ለእናንተ ይሁን። የሰኔ 17 2013 ጋቢና ቪኦኤ ስርጭት ጀመረ። ደም አስፈልጓት ነበረ። ደም ተሰጥቷት ነው ኦፕሬሽን የገባችው። ኦፕሬሽን ገብታ ደግሞ ብዙ ቦታ ላይ ነው የተገኘው ጉዳቱ ዶክተር ገነት በለጸን የሰማናቸው ከሰሞኑ በትግራይ ክልል ውስጥ በተፈጸመ የአየር ድብደባ ሰላማዊ ሰዎች ተጎጂ መሆናቸው ተሰምቷል። የኢትዮጵያ ሀገር መከላከያ ሰራዊት በበኩሉ የደበደብኩት ታጣቂዎችን እንጂ ሰላማዊ ሰዎችን አይደለም ብለዋል። ዝርዝሩ በምሽቱ ይደበጣል። በብዛት የምንሰራው ጥፋ መሰረት ያደረጉ ጥቃቶች ላይ ሆነው በፕሮፌሽናል በሆኑ ካውንስለሮች የሚሰራ ላይ ነው። አሁን ደግሞ የሰማናቸው ፌቨን ይገረሙን ነው። አንለይታ ስለተሰኘው ለፆታ ጥቃት የተጋለጡ ወገኖችን ለማስተናገድ ስለተሰራው የድንገተኛ ስልክ አገልግሎት በምሽቱ ያጫውቱናል። እነዚህና ሌሎች ጉዳዮች የተካተቱበትን መሰናዶ ሀብታሙ ስዩም እመራለሁ፣ ኤልያስ አስማሪ ደግሞ የድምፅ ምህንድስናውን ያከናውናል። አስቀድመን አጫጭር የዓለም ዜናዎችን እንሰማለን። ስመኝ ሸቆየ አመሰግናለሁ ሀብታሙ። ከመቀሌ ከተማ በስተምዕራብ አቅጣጫ በምትገኝ ቶጎጓ ዕዳጋ ሰሉስ በምትባል መንደር ደረሰ በተባለ የአይሮፕላን ጥቃት ለገበያ ተሰብስቦ የነበረው ሕዝብ ጉዳት እንደደረሰበት ለአሜሪካ ድምፅ አስተያየት የሰጡ ሰዎች ተናግረዋል። የአይን ምስክሮችም ጉዳት የደረሰባቸው ሰዎች ወደ ሕክምና እንዳይገቡና አምቡላንሶች እንዳያልፉ በወታደሮች ተከልክለው እንደነበር ገልጸዋል። በሌላ በኩል የኢትዮጵያ መከላከያ ሰራዊት አዛዥ ጀኔራል ብርሃኑ ጁላ ስለ ጉዳዩ ተጠይቀው በታጣቂዎች ላይ እንጂ በሰላማዊ ሰዎች ላይ ጥቃት አለመፈጸሙን ተናግረዋል። ዘገባውን ያደረሰን ሙልጌታ ጽሀ ነው። በኢትዮጵያ ብሔራዊ ምርጫ በተካሄደበት ባለፈው ሰኞ የምርጫ ታዛቢ የነበሩት አሜሪካዊ ለኅልፈት የበቁት በተፈጥሯዊ ምክንያት መሆኑን ምርመራ ያደረገው የአዲስ አበባው ቅዱስ ጳውሎስ ሆስፒታል ማረጋገጡን የፌዴራል ፖሊስ አስታውቋል። በሌላ የምርጫ ነክ ዜናም በሰሜን ጎንደርና በምዕራብ ሸዋ ታጣቂዎች ሁከት ለመፍጠር ያደረጉት ሙከራ ያለመሳካቱን እና የምርጫው ሂደት ያለምንም መስተጓጎል እንዲቀጥል ማድረጉን የፌዴራል ፖሊስ ጨምሮ ገልጿል። ዘገባው የፀሐይ ዳምጠው ነው። በቶኪዮ የሚካሄደው ኦሎምፒክ አዘጋጆች የኮቪድ-19 ስርጭትን ለመቆጣጠር በስፖርት ስፍራው ተገኝተው መመልከት የሚችሉ ጃፓናዊያን ቁጥር ላይ ገደብ አስቀምጠዋል። ትላንት በተላለፈው ህግ የሀገር ውስጥ ተመልካቾች የአድናቆት ጭብጨባ ማድረግ፣ ፎጣ ማውለብለብ፣ ወደ አትሌቶቹ ቀርቦ ፊርማ መጠየቅና ከሌሎች ተመልካቾች ጋር መነጋገር እንዲሁም ስፖርት ክንዋኔው እንዳለቀ ወደ ቤት መሄድን ያካትታል። በተጨማሪም የአልኮል መጠጦች በጨዋታ ወቅት በስፍራው እንዳይሸጡም ተከልክሏል። እነዚህ ክልከላዎች የተላለፉት ሰኞ ዕለት የተመልካቾችን ቁጥር ስፍራው ሊይዘው ከሚችለው አቅም 50 በመቶ በመቀነስ 10 ሺህ ሰዎች ብቻ እንዲገኙ ከተወሰነ በኋላ ነው። የጤና ባለሙያዎች ግን ምንም አይነት ተመልካች እንዳይገባ ማገድ የተሻለው አማራጭ ነው ማለታቸው ይታወቃል። የሀገሪቱ ጠቅላይ ሚኒስትር ዮሺ ሂዴ ሹጋም የኮቪድ-19 ስርጭት እያሻቀበ የሚሄድ ከሆነ ሙሉ ለሙሉ ተመልካቾች እንዳይኖሩ ማገዱ እንደ አማራጭ እንደሚያዝ አስጠንቅቀዋል። የዩናይትድ ስቴትስ ሰሜን ምዕራብ ክፍል በዚህ ሳምንት መጨረሻ ከፍተኛ በሆነ ሙቀት ሊጠቃ እንደሚችልና የሙቀት መጠኑም ከ37 ዲግሪ ሴንቲግሬድ ወይም ከ98.6 ዲግሪ ፋራናይት በላይ ሊሆን እንደሚችል የዩናይትድ ስቴትስ ብሔራዊ የአየር ትንበያ አገልግሎት አስጠንቅቋል። የቤት ውስጥ አየር መቆጣጠሪያ እምብዛም ባልተለመደበት የዩናይትድ ስቴትስ አካባቢ ይህን ያክል የሙቀት መጠን ሲከሰትም በታሪክ ለሶስተኛ ጊዜ መሆኑ ታውቋል። የአየር ትንበያ አገልግሎቱ እንዳስታወቀው መጪው ሙቀት ከዚህ በፊት ያልታየና አደገኛ ሲሆን፣ በተለይ የዋሽንግተን ስቴት ኦሪገን ሰሜን ምዕራብ አይዳሆ እና ሰሜናዊውን የካሊፎርኒያ ግዛት ያጠቃል ብሏል። በተለይ ዋሽንግተን ስቴት እና ኦሪገን በመጪው ቅዳሜና እሁድ ከፍተኛ የሆነ ሙቀት እንደሚያጋጥማቸው የተጠቆመ ሲሆን በተለይ በቤት ውስጥ ሙቀት መቆጣጠሪያ የሌላቸው ሰዎችን ችግር ውስጥ ሊገጥታቸው እንደሚችል እና ከሙቀት ጋር የተያያዙ በሽታዎችም ሊከሰቱ እንደሚችሉ የአየር ትንበያ መስሪያ ቤቱ አስጠንቅቋል። ትንበያው አክሎ ሙቀቱ እስከ መጪው ሳምንት ሊቆይ እንደሚችልም አስታውቋል። እንደ ዋሽንግተን ፖስት ዘገባ ከሆነ 55 ከመቶ የሚሆነው ምዕራባዊው የዩናይትድ ስቴትስ ክፍል ከዚህ በፊት ያልታየ ድርቅ አጋጥሞታል። የዩናይትድ ስቴትስ ምክትል ፕሬዚዳንት ካማላ ሀሪስ ከመካከለኛው አሜሪካ ተነስተው የሜክሲኮን ድንበር በማቋረጥ ወደ ዩናይትድ ስቴትስ የሚገቡ ስደተኞችን ለመቀነስና የስደቱን መነሻ ለማጥናት በሚያደርጉት ጥረት ነገ አሜሪካን ከሜክሲኮ ጋር የሚያዋስነውን ድንበር ይጎበኛሉ። ሀሪስ በዚህ ወር መጀመሪያ በጓታማላና ሜክሲኮ ባደረጉት ጉዞ ስደተኞችን ወደ ዩናይትድ ስቴትስ አትምጡ ብለው ተናግረው ነበር። ሆኖም ሆንዱራስንና ኤልሳልቫዶርን ጨምሮ ከሁለቱም ሀገራት በሺዎች የሚቆጠሩ ስደተኞች ወደ ድንበር መምጣታቸውን ቀጥለዋል። አብዛኞቹም ድህነትንና ወንጀልን ሸሽተው በእግሯቸው ተጉዘው የሚገቡ መሆናቸው ይነገራል። የዩናይትድ ስቴትስ ድንበር ጠባቂዎች እንደሚሉት በአሁኑ ወቅት ባለፉት አስር ዓመታት ያልታየ መኖሪያ ፈቃድ የሌላቸው ስደተኞች ቁጥር እያጋጠማቸው ነው። ባለፈው ግንቦት ወርም ከመቶ ሰማንያ ሺህ በላይ የሚሆኑትን አስረዋቸዋል። ይህ ቁጥር በመጋቢትና ሚያዚያ ከነበረው መቶ ሰባ ሺህ ሰው በተወሰነ ቁጥር ከፍ ያለ ነው። እነዚህ ስደተኞች በአብዛኛው የሚመጡት ከላቲን አሜሪካ ሲሆን በተለይ ከኢኳዶር፣ ቬንዙዌላ፣ ኩባ፣ ሀይቲ እና ጥቂት የአፍሪካ ሀገሮች መሆኑም ተገልጿል አድማጮች ለሰዓቱ ያስኳቸው ዜና እነዚህን ይመስላሉ። አዘጋጆች ያቀረብኩላችሁ ስመኞች የቆየነኝ ከቀሪዎቹ የጋቢና ፕሮግራሞች ጋር መልካም ቆይታ። ጋቢና ቪኦኤ ወጣቶች ላይ አተኮር የአሜሪካ ድምፅ መርሃ ግብር ነው። ስለምታዳምጡ እናመሰግናለን። ከማህበራዊ መገናኛ ገጾቻችን በተጨማሪ 2022276379 ላይ አስተያየታችሁን በዋትሳፕ ላኩልን። ወደ ቀዳሚው ዘገባ እንሻገር። ከመቀሌ ከተማ በስተምዕራብ አቅጣጫ በምትገኝ ቶጎጋ እዳገ ሰሉስ በምትባል መንደር ደረሰ በተባለ የአውሮፕላን ጥቃት ለገበያ ተሰብስቦ የነበረ ሕዝብ ጉዳት እንደደረሰበት ለአሜሪካ ድምፅ አስተያየት የሰጡ ሰዎች ተናግረዋል። ይህን ምስክሮችም ጉዳት የደረሰባቸው ሰዎች ወደ ሕክምና እንዳይገቡና አምቡላንሶችም እንዳያልፉ በወታደሮች ተከልክለው እንደነበረ ገልጸዋል። በሌላ በኩል የኢትዮጵያ መከላከያ ሰራዊት አዛዥ ጄኔራል ብርሃኑ ጁላ ስለ ጉዳዩ ተጠይቀው በታጣቂዎች ላይ እንጂ በሰላማዊ ሰዎች ላይ ጥቃት አለመፈጸሙን ተናግረዋል። mulguita -t -a -t -a. ከመቀለ ከተማ በስተ ምዕራብ አቅጣጫ 25 ኪሎ ሜትር ርቀት የምትገኝ በንደርታ ወረዳ ደብረ ናዝሬት ቀበሌ ተጉጋ ዕዳጋ ሰሉስ በተባለ ስፍራ ድብደባው መፈጸሙ የዓይን እማኞች ገልጸዋል። ድብደባው ማክሰኞ ሰኔ 15/2013 ዓ.ም ከቀኑ ስድስት ሰዓት አካባቢ ለገበያ ተሰብስቦ በነበረ ሕዝብ ላይ ተፈጸመ ብለዋል። ድብደባው በሰውና እንስሳት ላይ ጉዳት ማድረሱም ተናግረዋል። ቡና በመሸጥ እንደምትተዳደር የተናገረችው ብርሃን ገብር ሕይወት የተባለች እዛ ነዋሪ ነኝ። በቤት ውስጥ ነበርኩ። መጀመሪያ በገበያው ነበር የመታው። ከዛ ደግሞ ቤቶች እጄ ተሰብሯል። ብዙ የተቆራረጠ ሰው ነበር። እየተሻገርኩ ነው የመጣሁት። ብዙ ነው ነው። ያለችው በአካባቢው የሕክምና እርዳታ ያላገኙ ሰዎች እንዳሉ ነው የምትገልጸው። ወደ መቀለ አይደር ሪፈራል ሆስፒታል ለሕክምና ከቦታው የገቡ አምስት ሰዎች መሆናቸው ተነግሯል። ከነሱ አንዷ ደግሞ የሁለት ዓመት ከአራት ወር ህፃን ትገኛለች። የህፃኑ ሐኪም ዶክተር ገነት በለጸም ኤልዳና ከገበያ ቀል ላይ ተደብድቦ እዛ ገበያው ላይ ሱቅ ቤት ነበራቸው። እዛ ከአባቷ ጋ ነበረች። እዛ ፍንጣሬ መቷት ነው የመጣችው። ፍንጣሬው በሆዷ ነው የገባው። በመተንፈሻ አካሏ ነው የወጣው። በላንግ ምንለው ደም ያስፈልጓት ነበረ። ደም ተሰጥቷት ነው ኦፕሬሽን የገባችው። ኦፕሬሽን ገብታ ደግሞ ብዙ ቦታ ላይ ነው የተገኘው ጉዳቱ። አንዱ ስቶማክ ምንለው መበሳት ነበረ። ሌላ ደግሞ ሊቨር ምንለው እሱ ላይም ነበራት። ሌላ ደግሞ ዲያፍራ የምንለው አካባቢ በሶስት ላይ ነው የነበራት። አሁን ያለችበት ሁኔታ እዚህ ህጻናት የጽኑ መከታተያ ክፍል ነው ያለችው። መተንፈስም ብዙ ትን ስላልቻለች የመተንፈሻ አካሏት ቱቦ አላት እና ያለው ሁኔታ ይሄ ነው። የሕፃኗ አባት ደግሞ በእግሩ ላይ ጉዳት ደርሶ ወደ ሕክምና እንዳይገባ ግን በመንገድ ላይ እንደ ሌሎቹ ተከልክለዋል ተብሏል። ሌላው ከመቀለ ወደ ገበያው ለአልባሳት ንግድ ተጉዞ በድብደባው ደግሞ የቆሰለም ነጋሲ በርሀ እየተባለ በበኩሉም አጠገቡ ሶስት ሰዎች የሞቱ ማየቱ ነው የሚገልጸው። በስራ ላይ እያለን መጥታ ደበደበችን። መጀመሪያ እንደመታች ወደቅኩ። ብዙ ሰዎች ሲጎተቱ ነበር። እኔ ደህና ስለሆንኩ ነው የተንቀሳቀስኩት። በአይኔ ሶስት ሰዎች የሞቱ አይቻለሁ። ብዙ እንስ ባሶች አህዮችና ሌሎችም ሙተዋል። ብዙ እዛ ይቀሯሉ ነው ያለው። በአካባቢው ታጣቂዎች ነበር ወይ ተብሎ የተጠየቀው ነጋሴ ለገበያ የተሰበሰበ ህዝብ እንጂ ታጣቂዎች አላየሁም ብሏል። ሕክምና ለማግኘት እየመጡ በነበሩበት ወቅት ደግሞ በወታደሮች እንዳያልፉ ተከልክለው እንደነበርና በአርሶ አደር ቤት ከቆዩ በኋላ ተፈቅዶላቸው እንዳለፉ ነው ነጋሴ ተናገረው። ሌሎች ግን ብዙ ማለፍ ያልተፈቀደላቸው አሉ ብሏል። የአምቡላንስ ሹፌር የሆነው ካሱ ጸጋይ የተባለ በበኩሉም ጉዳት የደረሰባቸው ሰዎች ለማምጣት አምስት ጊዜ ተጉዘን ሆኖም ማለ ማሳለፍ አትችሉም ተብለን ተከልክለን ተመልሰናል። ብሏል የኢትዮጵያ መከላከያ ሰራዊት ነው የከለከለን። የከለከለን ምክንያት ጁንታ ጁንታ አሁንም የተመታው ጁንታ ነው የእኛ ወገና እያለ ሲያግዝ የነበረ ሰለማዊ ህዝብ ሳይሆን ተጋይ ነው። ራሱ ምግብ፣ ጠላ፣ ወተትም ሳይቀር ሲያመላልስ የነበረ ነውና ለዚህም አይገባውም ነው የተሰጠን ማለት ነው። ይኸው አምስት ጊዜ ተመላልሰናል። እስካሁን በድብደባው ያለፈ የሰው ህይወትና የቆሰሉ ሰዎች ቁጥር ለማወቅ አልቻልንም። ትናንት ሰኔ 15 በሐውዜን ላይ የደረሰ የአውሮፕላን ድብደባ 33ኛ ዓመት ለመዘከር በክልሉ ያሉ የመንግስት መስሪያ ቤቶችና እንዲሁም ባንኮች ዝግሁ ነው። የትግራይ ሰማዕታት ቀን በሚዘከርበት ነው ክስተቱ የተፈጸመው። የኢትዮጵያ መከላከያ ሰራዊት ኢታማ ጆርሹም ጀኔራል ብርሃኑ ጁላ በጉዳዩ ላይ ተጠይቀው በሰላማዊ ሰው ሳይሆን በታጣቂዎች ላይ ነው ጥቃቱ የተፈጸመው ብለዋል። ይህ ሀሰት የጠላት ወሬ ነው ብለዋል። ጥቃቱ አስር ሰዓት ከቀትር በኋላ እንጂ ስድስት ሰዓት ቀትር ላይ አይደለም የተፈጸመው። በዚህ ሰዓት ደግሞ ገበያ የለም ብለዋል ጀኔራሉ። ጥቃቱ ምግበይ በሚባል የሚመራ ታጣቂ ሀይል ላይ በሳቸው አገላለጽ ደግሞ የወንበዴ ሀይል ላይ የተወሰደ እርምጃ ነው፣ ሰላማዊ ሰው ላይ አይደለም ነው ያሉት ጀነራል ብርሃኑ ጅላ። ለአሜሪካ ድምጽ ሙልጌታ ጽብሀ መቀለም ይህ በእንዲህ እንዳለ ለሁለት ሳምንታት በትግራይ ክልል የተለያዩ ከተሞች በመዘዋወር ስትዘግብ የቆየችው የአሜሪካ ድምፅ ዘጋቢ ሄዘር መርዶክ በኢትዮጵያ ከቀናት በፊት የተካሄደውን ምርጫ ለመዘገብ ከምትገኝበት አዲስ አበባ ሆና በትግራይ ውስጥ ስለደረሰው ጥቃት ያገኘችውን መረጃ አጋርታናለች። ስመኝሸ ቆይታ አቀርበዋለች። የአሜሪካ ድምጽ የመካከለኛው ምስራቅ ዘጋቢ ሄዘር መርዶክን በትግራይ ክልል ውስጥ ስለደረሰው ጥቃት ያነጋገረቻት ዘጋቢያችን ኬት ፓውን ዳውሰን በትግራይ ክልል ጦርነቱ መቀጠሉንና የአየር ጥቃቶችን መድረሳቸውን ጠቅሳ ስለ ሁኔታው ጠይቃታለች። ሄዘር ከአዲግራት ባገኘችው መረጃ መሰረት ከተማዋን በቀናት ልዩነት ውስጥ የተለያዩ አካላት እንደተቆጣጠሯት ገልጻ በቦታው የተካሄደ ከፍተኛ ጦርነት ባይኖርም ብጥብጥ እንደነበር፣ በሌሎች ከተሞች ደግሞ የአየር ድብደባ መፈጸሙንና መንገዶች ተዘግተው እንደነበር ገልጻለች። ለአመታት ኢትዮጵያን አስተዳድር የነበረውና አሁን ሽምቅ ተዋጊ የሆነው ሕወሓት በኢትዮጵያ ወታደሮች እንዲወጣ ከተደረገ በኋላ በድጋሚ ወደ ከተማዋና ሌሎች በአካባቢ ወዳሉ ከተሞች መጥተው ነበር። ከዚያ የኢትዮጵያ ወታደሮች ለቀው በመሄዳቸው ከተማዋን ተቆጣጠሩ። ከዛም ምሳሳት አካባቢ የኤርትራ ወታደሮች በመምጣታቸው ሕወሓት እንደገና ጥሎ ሄደ። ሆኖም እስከሚታወቀው ድረስ ግን በከተማዋ የተካሄደ ጦርነት አልነበረም። በትግራይ የሚካሄደውን ጦርነት አስመልክቶ በአዲስ አበባ ያለው ስሜት ምን እንደሚመስል ለቀረበላት ጥያቄ ሄዘር ስትመልስ አብዛኛው ሰው ሁኔታው በጣም የተጋነነ እንደሆነ እና ዓለም አቀፍ ሚዲያው አጋኖ እንደሚያወራው እንዳልሆነ እንደሚያምን ትገልጻለች። ኢትዮጵያን ለአስርት ዓመታት ያስተዳደሩት የነበሩት ሰዎችና መንግስቱ ጨቋኞችና አንዳንዴም ጠበኛ ነበሩ። የተለያየ አመለካከት ያላቸውን ሰዎች፣ ፖለቲከኞችን፣ የመብት አቀንቃኞችና ጋዜጠኞችን በማሰር ይታወቃሉ። በዚያው መንግስት ጉዳት የደረሰባቸው ብዙ ሰዎች ስላሉ ሕወሓትን የአሮጌው መንግስት ተቀጥያ አድርገው ነው የሚያዩት። እንደ ወንጀል የሚያዩት እነሱ ከኢትዮጵያ ሰራዊት ጋር መዋጋታቸውን ነው እንጂ ህዝቡ እየደረሰበት ያለውን ስቃይ አይደለም። የህዝቡ ስቃይ ወንጀል ከሆነም ተጠያቂው ህወሀት ነው እንጂ የኢትዮጵያ መንግስት አይደለም። በመዲናዋ ያለው የአብዛኛው ሰው አመለካከት ይሄ ነው። ሄዘር አያይዛ በትግራይ ክልል ያለው ጦርነት አዲስና በሂደት ላይ ያለ በመሆኑ አብዛኛው ዘገባ እዛ ላይ ቢያተኩርም በተለያዩ ከተሞች ውስጥም ግጭቶች መኖራቸውን ጠቅሳ በከተማ የሚኖረው ሰው የትግራይን ግጭት እንዳንዱ እንጂ በተለያዩ ሚዲያዎች እንደሚዘገበው የሰብአዊ ቀውስ አድርጎ እንደማያየውም ትገልጻለች። በሀገሪቱ የተካሄደውን ምርጫ አስመልክቶም በሰጠችው ምላሽ የምርጫ ውጤት ሙሉ ለሙሉ ተጠናቆ በሁለት ሳምንት ጊዜ ውስጥ ይፋ እንደሚደረግ ገልጻለች። ያነጋገረቻቸውን የፖለቲካ ተንታኝ ጠቅሳም ምርጫ ያልተደረገባቸው ቦታዎች ቢኖሩም በአጠቃላይ የምርጫ ውጤት ላይ ትልቅ ለውጥ የሚያመጡ ባለመሆናቸው በውጤቱ መሰረት አብላጫ ድምጽ የሚያገኘው ፓርቲ መንግስት መመስረት የሚያስችል ድምጽ ይኖረዋል ብላለች። በሄዘር መርዶ ከአዲስ አበባ ለቀረበው ትንታኔ ስመኝሽ የቆየ ዋሽንግተን ዲሲ። በማዳመጥ ላይ ያላችሁት ጋቢና ቪኦኤ ነው፣ ከአሜሪካ ድምፅ ራዲዮም የሚተላለፍ መሰናዶ ነው። አለኝታ ነጻ የፆታዊ ጥቃት የምክር አገልግሎት የስልክ ጥሪ ከአንድ ዓመት ተኩል በፊት ስራ የጀመረ ሲሆን ፆታዊ ጥቃት ለደረሰባቸው ሰዎች ነጻ የምክር አገልግሎት ሲሰጥም ቆይቷል። ይሁንና በኮቪድ-19 ወቅት በተፈጠረ የደጋፊ ማጣት ችግር የነጻ አገልግሎቱ ተቋርጦ የቆየ ሲሆን ከሶስት ሳምንታት በፊት ግን በድጋሚ የነጻ አገልግሎቱ መጀመሩ ተሰምቷል። ኤደን ገረመው በሴታዊት ንቅናቄ ውስጥ የአለኝታ መርሃግበር ስራ አስኪያጅ ፌቨን ገረሙን አነጋግራ ነበረ። ቆይታቸው ፌቨንስ ላይን ለይታ አጠቃላይ ዓላማ ከምታስረዳበት ይጀምራል። አለኝታ ሴታ ቤት ስር የሚሰራ አንድ ፕሮጀክት ሲሆን፣ ጾታ መሰረት ያደረጉ ጥቃቶች ዙሪያ ላይ የስነ ልቦና አገልግሎት፣ የሬፈራል አገልግሎት እና እንደገና ደግሞ ስለ ጾታ መሰረት ያደረጉ ጥቃቶች መረጃም የሚሰጥ ነጻ የስልክ አገልግሎት ነው። በብዛት የምንሰራው ጾታ መሰረት ያደረጉ ጥቃቶች ላይ ሆኖ በፕሮፌሽናል በሆኑ ካውንስለሮች የሚሰራ ፕላይን ነው። ይሄ የስልክ መስመር ከተጀመረ በኋላ ለምን ያህል ጊዜ አገልግሎት ሰጠ? ምን ስልክ ጥሪዎች ነበር የሚመጡለት አሊንታ ከተጀመረ ወደ ሁለተኛ አመቱ እየሄደ ነው ምን አይነት ስልኮች ነው ለሚለው ጥያቄ በአብዛኛው እንደነገርኩሽ የፆታን መሰረት ያደረጉ ጥቃቶች ላይ ነው ካውንስሊንግ ፆታን መሰረት ያደረጉ ጥቃቶች ማለት ለምሳሌ የመደፈር ጥቃት እንደገና የቤት ውስጥ ጥቃት በሴቶችም በወንዶችም ላይ ፆታቸውን መሰረት ባደረገ መልኩ የሚደርሱ ጥቃቶች የአሴት ጥቃቶች የመሳሰሉትን አይነት ደውሎችን ያስተናግዳል። ዲስካውንስለሮች አሉ። የምናስተናግደው የስልክ ቁጥር ልክ እንደ ፕሮሞሽኑ ነው ብዙ ጊዜ የሚወሰነው። በደንብ ፕሮሞት ሲደረግ በሬዲዮ አት ምናምን ስናገኝ በደንብ ኮሎች ይኖሩናል። አለኝታ ለጥቂት ጊዜ እንግዲህ ተቋርጦ ነበረ። በተለይም ደግሞ ኮቪድ በነበረበት ወቅትና መቼ ነበረ የተቋረጠው እና ምክንያቱስ ምን ነበረ? የተቋረጠው ልክ ኮቪድ እንደገባ ከቢሮ ነበረ አለኝታ የሚሰራው። ስለዚህ ሪሞት ለመስራት የሚለው አይዲያ ከመምጣቱ በፊት ካውንስለሮቻችን የአለኝታ ቢሮ አለ፣ ከዛ ቢሮ ነበረ እየተመላለሱ እንዲሰሩት የነበሩ። ስለዚህ በዛ ምክንያት ጋፕ ተፈጠረ። ልክ ኮቪድ ሲመጣ ያው ሎክዳውን ስለነበረ ላልተወሰነ ጊዜ ያኔ ለመስራት አዳጋች ሆኖብን ነበረ። ሌላኛው ምክንያት ደግሞ ፋይናንሻሊ ሰፖርት መደረግ ነበረበት አለኝታ ምክንያቱም ከመጀመሪያ ስንጀምር አለኝታል ቦታ መሰረት ያደረጉ ጥቃቶች ላይ ነፃ አገልግሎት እንዲሰጥ ነበረ ያሰብነው፣ እና በመካከል ከቴሌ ጋር የነበረን ውል ነበረ አለቀ። ስፖንሰር የተደረግንበት ነፃ እንዲሆን ማለት። ስለዚህ ለሱ የምንከፍለው ለላኙ የምንከፍለው ብር ለን ነበረ። ለዛ በመካከል ነፃ ስላልሆነ ያንን አገልግሎት ለመስጠትም እንደገና ደግሞ ፕሮሞት ለማድረግም አልቻሉም። በዛም በተወሰን ተቋርጦ ነበረ። እንግዲህ የጾታዊ ጥቃትን በተመለከተ የመጀመሪያዊ ስልክ ነፃ የስልክ መስመር ይመስለኛል እና ከዛ አንጻር ድጋፍ ለማግኘት ምን አይነት ነገሮች እያደረጋችሁ ትገኛላችሁ? በአሁኑ ሰዓት አሁን ላይ ከዩኤን ወመኖች ጋር ለመስራት እየሞከረ ነው በአለኝታ ዙሪያ እንደገና ደግሞ አንዳንድ ከኢትዮ ቴሌኮም አሁን ሰርተውናል የነጻ መስመሩን ሰዎች ሲደውሉ ነፃ እንዲሆን ማለት ነው። የእሱን መስመር ለማግኘት ችለናል። ስለዚህ ከእነሱ ጋር እየተባበርን እየሰራ እንገኛለን። በቋሚነት ይህን መሰል ተግዳሮቶች እንዳይከሰቱ ምን ቢደረጉ መልካም ነው ትላላችሁ? ሜይሊ ችግራችን አሁን ላይ አንደኛ የገንዘብ ችግር ነው። ምክንያቱም አሁን እንደነገርኩሽ ሪሞት ነበረ የምንሰራው ካውንሰለሮቻችን ከቤት ሆነው ነበረ የሚሰሩት ይህንና አገልግሎት የሚሰጡት ስለዚህ አሁን ከቢሮ እንደገና ስንመለስ የኢንተርኔት ፓኬጆች ያስፈልጉናል። እንደገና ኦፍኮርስ የካውንስለሮች እስኪ ያለ እነዚህ እነዚህ ነገሮች ስላሉብን በደንብ ፋይናንሻሊ ስቴብል መሆን መቻል አለበት። ስቴብል ከሆንን እና ብር የምናገኝ ከሆነ ሲስተሙን ማሳደግ እንችላለን። ተገልጋዮች ከየት ከየት አካባቢ ነው የሚደውሉት? አለኝታ ላይ በብዛት እንደዚህ አይነት ስፔሲፊክ የሆኑ ኤሪያዎች አንጠይቅም። ራሳቸው ክላይንቶቹ ፈቃደኛ ከሆኑ ደዋዮቹ ነው ይህንን ኢንፎርሜሽን የምንጠይቀው። ግን በአብዛኛው የሚደውሉት ከአዲስ አበባ የሚደወለ፣ እንደገና ደግሞ ከክፍለ ሀገሮች ይደወላሉ። በአብዛኛው ግን እኛ የሬፈራል አገልግሎታችን መረጃ የምንሰጥበት ማፕ ያደረግነው በአዲስ አበባ ስለሆነ አብዛኛውን የምናስተናግዳቸው ቁጥሮች የአዲስ አበባ ናቸው። ጾታዊ ጥቃት በተለይ በኮቪድ ወቅት ደግሞ ጨምሮ ነበር እየተባለ ነው። ከዚህም በተጨማሪ ደግሞ ኢትዮጵያ እንደ ሀገርም ከጾታዊ ጥቃት ጋር በተያያዘ ያለው ግንዛቤ አነስተኛ ነው እና ጥቃትም ለደረሰባቸው ሰዎች ይህን መሰል አገልግሎት የሚሰጡ ሌሎች ተቋማትም የሉም እና ያለኝታ ፋይዳው ምንድን ነው ትያለሽ? ዋናው መጀመሪያ ትልቁ ፋይዳው ወይም ጠቀሜታው ማንኛውም ሰው ጾታን መሰረት ያደረገ ጥቃት ሲደርስበት እዚህ ድረስ ቢሮ ድረስ መጥተው ወይ ፌስ ቱ ፌስ የሆነ ካውንስሊንግ የሚሰጥበት ቦታ ሂደው አይደለም እነዚህ ነገሮች የሚናገሩት፣ እና ካሉበት ቦታ ሆነው ስለሆነ ተደራሽነቱ የበለጠ ነው። አንደኛው እሱ ነው። ሁለተኛ ደግሞ አብዛኛው ለመናገር ይፈራሉ፣ ማንነታቸው እንዳይታወቅ ይፈራሉ እና ያንን በጣም የሚቀርስ ነገር ነው። ምክንያቱም ሲደወል ማንነታቸው ቁጥራቸው አይመጣም፣ ሚስጥራዊነቱን እንጠበቀ ነው። ስለዚህ ያ ደግሞ ለነሱ ትልቅ ኮንፈርት ነው እና የምክክር አገልግሎት ለማግኘት ለነሱ ምቹ የሆነ ፕላትፎርም ነው። በጣም ነው የማመሰግነው። ተፈጥሮና ማህበራዊ ሳይንስ ትምህርቶችን የመስማት እክል ለገጠማቸው ኢትዮጵያን ለማስተማር ትልቅ ሚና እንደሚኖረው የተነገረለት የምልክት ቋንቋ መዝገበ ቃላት ከሰሞኑ ይፋ ተደርጓል። መዝገበ ቃላቱ የተዘጋጀው በኢትዮጵያ ወንጌላዊት መካነ ኢየሱስ ቤተ ክርስቲያን ስር የሚገኘው የሆሳና መስማት የተሳናቸው ትምህርት ቤት ነው። የፊንላንድ መንግስት ደግሞ የገንዘብ ድጋፍ አድርጎለታል። መዝገበ ቃላቱን የማሰናዳት ሂደቱን ይመሩት ከሶስት ዓመታት በፊት የበጎ ሰው ሽልማት አሸናፊው ዶክተር መኮንን ሙላት ናቸው። መዝገበ ቃላቱን የማዘጋጀት ሐሳቡ እንዴት እንደመነጨ ቀድሞ ይነግሩናል። እንግዲህ ይሄ የመጀመሪያ ስራችን አይደለም። ከዚህ በፊት በጣም በርካታ መጽሐፍቶችን አዘጋጅተናል። ምልክት ቋንቋ መማሪያ መጽሐፍትን አዘጋጅተናል። በተለይም በጣም ታዋቂ የሆነው በሀገራችን የምልክት ቋንቋ መማሪያ ለጀማሪዎች የሚል ለትምህርት ቤት አገልግሎት የሚል አምስተኛ እትም ድረስ አሳትመናል በተለያየ ጊዜ እና ያንን በሁሉም የሀገራችን ክፍል አከፋፍለናል። ስማት፣ የተሳናቸው ህጻናትን መርዳት የሚል መጽሐፍ፣ የአማርኛ ንባብ መልመጃ መስማት ለተሳናቸው የሚል መጽሐፍ፣ የተለያዩ ቪዲዮዎች፣ በጣም በርካታ የሆኑ የተለያዩ የትምህርት መርጃ መሳሪያዎች ወደ ሀያ አምስት ምናምን አካባቢ የሚጠጉ ልዩ ልዩ እናዘጋጅ ነበርና በዚህ በተለይም ስልጠና በምንሰጥበት ጊዜ እየተዘዋዘር ይሄ የምልክት ቋንቋ መማሪያ ለጀማሪዎች የሚለው መጽሐፍ አነ ኦኬ በአንደኛ ደረጃ ላሉት ያገለግላል። መስማት የተሳናቸው ብሔራዊ ማህበር ኢትዮጵያ ያለውም ያዘጋጀው ኢትዮጵያ ምልክት ቋንቋ መዝገበ ቃላት አለ። ይሄ ለቀን ተቀን ተግባቦት የሚያገለግል ነው። ነገር ግን በሁለተኛ ደረጃ ለተፈጥሮ ሳይንስ እና ለማህበራዊ ሳይንስ ትምህርት ለሱ አገልግሎት የሚውል የምልክት ቋንቋ በቂ የለም። በዚህም ደግሞ መምህራን እጅግ በጣም ይቸገሩ ነበር። አስተርጓሚዎችም ደግሞ ወደ ሁለተኛ ደረጃ ትምህርት አካባቢ ያሉትን የተለያዩ ትምህርት አይነቶችን ለማስተርጎምም በጣም ይቸገሩ ነበር እና ከዚህ በመነሳት ነው ይህንን ችግር በማየት መጀመሪያ በሁለተኛ ደረጃ የሚያስተምሩ መስማት የተሳናቸውን የሚያስተምሩ ትምህርት ቤቶች የጌታሉ የሚለውን ትናየን ያሉ ምልክቶች ስሉ ወይ ለምሳሌ በማህበራዊና በተፈጥሮ ሳይንስ አካባቢ ያለውንም አየን ያሉትን መሰብሰብ ጀመር እና ለምሳሌ ከዚያው ከሆሳማ ከአዲስ አበባ ከሀረር አካባቢ መምህራን እና መስማት የተሳናቸው ተማሪዎች ይጠቀሙባቸው የነበሩት ምልክቶችን እየሰበሰብን ቆየን ና ቅዳችን የነበረው እንግዲህ በመገበ ቃላት አዘጋጅተን ከዚያ በኋላ ይህን ችግር ለመቅረፍ አዘጋጅተን ከዚያ በኋላ እናሰራጫለን ከሚል አንፃር እና ያንን ችግር አይተነው ነው ይህንን መጽሐፍ ወይም ደግሞ መዝገበ ቃላቱን ለማዘጋጀት የገባ ነው ማለት ነው። ይህ መዝገበ ቃላት መዘጋጀቱ ፋይዳው ምንድን ነው የሚለውን እናነሳሳ። በዋነኝነት የሚጠቅማቸው የህብረተሰብ ክፍሎችስ የትኞቹ ናቸው? በዋነኝነት ተጠቃሚዎቹ በሀገራችን ያሉ ሁሉም መስማት የተሳናቸው ተማሪዎች ናቸው። በመጀመሪያ ከዚያ ስናልፍ የምልክት ቋንቋ አስተርጓሚዎች እንደዚሁም ደግሞ መምህራን ራሳቸው የምልክት ቋንቋ የሚችሉ መምህራን የሚያስተምሩትን ትምህርት በትክክል ማስተላለፍ ኮሚኒኬት ማድረግ እንዲችሉ እና ጥራት ያለው ትምህርት መስጠት እንዲችሉ መምህራንም እጅግ በጣም ይጠቅማቸዋል። በአጠቃላይ መስማት የተሳነው ማህበረሰብ ይሄ ዲፍ ኮሚኒቲ የምንለው ተጠቃሚ ይሆናል። ምክንያቱም ይሄ ተጨማሪ ቃላቶች ከአሁን በፊት አገልግሎት ላይ ያልዋሉ ቃላቶች ሁሉ ስለመጡ ኢትዮጵያ ምልክት ቋንቋን ያበለጽገዋል ማለት ነው። ለቋንቋው እድገት፣ ለምልክት ቋንቋው እድገት ትልቅ አስተዋጽኦ ይኖረዋል እና የኢትዮጵያ ምልክት ቋንቋን ስታንዳርዳይዝ ለማድረግ ወይም ደግሞ ወጥነት እንዲኖረው ለማድረግ እንደዚህ በዲክሽነሪ ተዘጋጅተው በሚቀርብበት ጊዜ ወጥ ይሆናል ማለት ነው። በሁሉም አካባቢ ጥቅም ላይ ሲሆን ማለት ነው እና ከዛ ባለፈ ወላጆች እና አሳዳጊዎችም ይህንን መጽሐፍ በመጠቀም ከመስማት የተሳናቸው ልጆቻቸው ጋር በተሻለ ሁኔታ እና ጥልቀት ባለው መግባባት ያደርጋሉ እና ልጆቻቸውንም ደግሞ የቤት ስራ በሚሰጣቸው ጊዜ በቤታቸው ድጋፍ ሊያደርጉላቸው ይችላሉ። በተሻለ ኮሚኒኬት ማድረግ ይችላሉ እና ወላጆችም አሳዳጊዎችም ትምህርት ተሳትፎው ላይ ጉልህ አስተዋጽኦ እንዲያደርጉ ያስችላቸዋል ማለት ነው። የምልክት ቋንቋ መዝገበ ቃላት በማዘጋጀት ሂደት ውስጥ ስለገጠሟችሁ ተግዳሮቶች ጥቂት እናውራ። መደበኛውን መዝገበ ቃላት ማዘጋጀት በራሱ ትንሽ ይፈትናል። ይሄኛውስ ምን አይነት አዳዲስ ፈተናዎች አሉት? ይሄኛው ፈታኝ ያደርገዋል ለምን? ምክንያቱም አንድ ቃላቶች ይሄ ቀን ተቀን በምናደርጋቸው ተግባቦት ላይ የሚውሉ አይደሉም። ስለዚህ የተለየ የሚያደርገው አንዱ እሱ ነው። ነገር ግን እንግዲህ ችግር ሲያጋጥመው ነው ያንን ችግር ለመወጣት ሁልጊዜ ጊዜ መፍትሄ የሚፈልገው እና ስለዚህ እንደዚህ አይነት ቻሌንጆች በሚኖሩ ጊዜ አብረው ደግሞ ሶሉሽን ይዘው ይመጣል እና በዚያ ሂደት ውስጥ ብዙ መስማት የተሳናቸውን ከሚያስተምሩ መምህራን ጋር ውይይት እናደርግ ነበር መስማት የተሳናቸው እራሳቸው ሆነው በመምህርነት የሚያገለግሉ የተማሩ መስማት የተሳናቸው አሉና እነሱ ትልቅ ግብዓት ነበሩ። የተሻለ ልምድ ስላላቸው ተማሪዎች፣ ራሳቸው መስማት የተሳናቸው ተማሪዎች አንድን ቃል ለምሳሌ ምረል ና ወደ ኬሚስትሪ ምናምን አካባቢ ስንሄድ አቶሚክ ናምበር ብንል አቶሚክ ናምበር ምንድን ነው? አቶሚክ ናምበርም ኤክስፕሌን ማድረግ ያስፈልጋል ማስረዳት ያስፈልጋል። ተማሪዎቹ ከተረዱ በኋላ ግን ከዚያ በኋላ ይሄ እንደዚህ ከሆነም ለዚህ ምልክት እንደዚህ ብናደርገው ይሻላል የሚል ራሳቸው ሳጀስት ያደርጋሉ እና ያንን እንወስዳለን ማለት ነው። እና ስለዚህ በአንድ ቃል ላይ ራሱ ረዘም ያለ ጊዜ እየተደርጎበት ከዚያ በኋላ ወደ ዲክሽናሪው እንደዚህ እንዲካተት እናደርጋለን። ስለዚህ መጀመሪያ መግባባት እና ሌሎችስ አካባቢዎች ያ ቃል ለምሳሌ አገልግሎት ላይ ውሎ ነበር፣ እንዴት ነበር ምልክት የሚያደርጉትንም ያንን ሐሳቢ ማድረግ ያስፈልጋል። ስለዚህ ብዙ ንጽጽር ከዚህ አካባቢ ማድረግ ያስፈልጋልና። አዎ ፈጣኝነት አለው። እንግዲህ ይሄ መዝገበ ቃላት በተለይ የመስማት አቅማቸውን ክልል ለገጠማቸው ኢትዮጵያውያን ትልቅ ድጋፍ እንደሚኖረው ቀደም ብለው ገልጸዋል። እንደው እነዚህ የኅብረተሰብ ክፍሎችስ በሰፊው እንዲያገኙት በያሉበት እንዲዳረሱ ምን እየተደረገ ይገኛል? እንግዲህ ከዚህ በመቀጠል ሰፋ ያለ ኔትወርክ አለን በሁሉም ክልሎች አካባቢ ከየትምህርት ቢሮዎች ጋር እንትን እንላለን፣ እንደርሳለን እና በዚያ በኩል በሁሉም ትምህርት ቤቶች በተለይም ደግሞ መስማት የተሳናቸው ተካተው ባሉበት ትምህርት ቤቶች ሁሉ እንዲ እንዲደርስ ማድረግ ይቻላል እና ያው ቀደም እንዳልኩ ብዬ እንደገለጽኩትም መስማት ለተሳናቸው የተሻለ ትምህርት እንዲደርስ ጥራት ያለው ትምህርት፣ መምህራንንም የአቅም ማጎልበቻ ስልጠናዎችንም ስለምንሰጥ ብዙዎችን እንደርሳለን። ዶክተር መኮንን ሙላት በእጅጉ አመሰግናለሁ። በአይነቱ ልዩ ስለሆነው የምልክት ቋንቋ መዝገበ ቃላት አጠር ያለ ማብራሪያ ስለሰጡ እኔም በጣም አመሰግናለሁ። እንግዲህ አድርጋ ጋብዛችሁን አብራችሁን ስላመሻችሁ በእጅጉ እናመሰግናለን። አድማጮች፣ ሀብታሙ ስዩን በመስተንግደው፣ ኤልያስ አስማሪ ደግሞ በቅንብሩ አብረናችሁ ነበርን። የነገ ሰው ይበለን። ደህና አደሩ።